The voice of America. The OA. Yeah, I'm meteorologic unknown. ይህ ዕለት ላለፉት 56 ዓመታት በዓለም ዙሪያ እየታሰበ ነው። መጋቢት 14 የዓለም ሚቴዎሮሎጂ ቀን እንዲሆን በዓለም አቀፉ የሚቴዎሮሎጂ ድርጅት የተወሰነው የተቋቋመበትን አስረኛ ዓመት ሲያከብር በ1953 ዓመተ ምሕረት ነበር በኢትዮጵያ የዘመን አቆጣጠር መሆኑ ነው። ዕለቱ በ1867 ዓመተ ምሕረት ፓሪስ ላይ የተሰበሰበው የክብደትና የመለኪያዎች ጉባኤ ላይ የተገኙ የ17 ሀገሮች ተጠሪዎች የመጀመሪያውን ሰነድ የፈረሙበትን ዕለት ለማስታወስ ነው። የዛሬው ዕለት መሪ ቃል ደመናዎችን መረዳት ወይም መገንዘብ የሚል ነው። ድርጅቱ ያስፈለገው የአየር ንብረትና የውሃ ምንጮችን የሚፈጥረውን የመሬታችን ከባቢ አየር ከውቅያኖሶች ጋር ያለውን መስተጋብር በቅርብ ለመከታተልና ለመመዝገብ የሚያስችሉ ሁኔታዎችን ለመፍጠር ነበር። የምስረታ ጉባኤውን በ1939 ዓ ም አካሂዶ ምስረታው ከሦስት ዓመታት በኋላ በ1942 ዓ ም የጸደቀው አሁንም በኢትዮጵያ አቆጣጠር መሆኑ ነው። የዓለም ሚቲዎሮሎጂ ድርጅት ዛሬ ኢትዮጵያን ጨምሮ 191 የአንድ አባል ሀገሮችን ያቀፈ ቁልፍ ከሚባሉ ዓለም አቀፍ ተቋማት አንዱ ነው። የዓለም ሚቴዎሮሎጂ ድርጅት አካባቢያዊ ሁኔታዎችን እንደየአካባቢው ማየትና መፍትሄም ማመላከት እንዲቻል በስድስት አካባቢያዊ ወይም አህጉራዊ ማኅበራት የተደራጀ፣ የቴክኒክ ጉዳዮችን የሚሸፍኑ ስምንት የቴክኒክ ኮሚሽኖች ያሉት፣ በዋና ጸሐፊ የሚመራ ተቋም ነው። ከላይ የተጠቀሱ የዕለቱ መታሰብ መነሻ ሐሳቦች እንዳሉ ሆነው ለመሆኑ ለምን ይሆን ዕለቱ በየዓመቱ የሚታሰበው የኢትዮጵያ ሚቴዎሮሎጂ ኤጀንሲ ምክትል ዋና ዳይሬክተር ወደ ሆኑት ወደ አቶ ዱላ ሻንቆ ማምሻውን ደውዬ አግኝቻቸዋለሁኝ አቶ ዱላ ጤና ይስጥልኝ እንደምን አመሹ ጤና ይስጥልኝ። እንደምናሸ እንደምን? ደህና ነው፣ እግዚአብሔር ይመስገን። አሁን ገና ልክ ከመንገድ እንደገቡ ነው ያገኘሁት እና የት ነበሩ ለመሆኑ አቶ ዱላ? ዛሬ ሐዋሳ ነበርኩኝ። ሐዋሳ የሄድኩበት ምክንያት የአለም ሜትሮሎጂ ቀን የሚከበርበት ቀን ስለሆነ በተለያዩ የሀገራችን አካባቢዎች ስለምናከብር እዛ ሄጄ ነበረ። አክብረን ነው መጣሁት ማለት ነው። አቶ ዱላ፣ እስኪ ቀደም ሲል ወደ አነሳሁት ጥያቄ መለስ ልበልና ለምንድን ነው ይህ ዕለት የሚታሰበው? ምንድን ነው አስፈላጊነቱ? አስፈላጊ ነቱ እንግዲህ ያው ቅድም ንተጠቀሰው ታሪካዊ ነው። እያንዳንዱ በየዓመቱ አሪስቶች ይመረጣሉ። በአሪስቶቹ ዙሪያ አገሮች ግንዛቤ እንዲያገኙ እንዲረዱ ይደረጋል ማለት ነው። እና የተለያዩ በተለያዩ ጊዜ የተለያዩ አሪስቶችን ይይዛል። በአሪስቶቹ ዙሪያ ሰዎች ሀሳባቸውን አዲያቸውን እንዲሰጡ የሚደረግ ነው። በዚህ ምክንያት ዘንድሮ በደመናን የመገንዘብ ደመናን የማወቅ የመረዳት ጉዳይ ዙሪያ ህብረተሰቡን እንዲወያይበትና እንዲያውቀው የተደረገበት ምክንያት አለው ማለት ነው። ምን ማለት ነው ደመናዎችን መረዳት ማለት? አቶ ዱላ እንግዲህ ደመና ማለት በጣም መሰረታዊ ነው። የእርጥበት መጠኑ የምታየው ደመና ውስጥ ነው ማለት ነው። የመሬት ብርድ ልብስ የሆነው ደመና ከሌለ የሙቀት ሚዘናዊ ራሱ ይጠፋል ማለት ነው። ለምሳሌ ደመና በማይኖርበት ጊዜ ከፍተኛ የሆነ የውርጭ ክሰት ያስከትላል። አሁን ዘንድሮ በእኛ ሀገር የተከሰተው ደመና ባለመኖሩ ደረቃማ በመሆኑ ደመና ለልቱም ብሩ ሰማያዊ ስለሆነ የመጣውን ሙቀት ወደ ላይ ይወጣ ነበረ። ምክንያቱም ጋርዶ የሚያስቀረው አልነበረም፣ ደመና አልነበረም። ይሄ እንግዲህ ደመና መኖር በጣም ጥሩ፣ ለወይዘሩ ለትንቢያውም በጣም አስፈላጊ መሆኑ ይታወቃል ማለት ነው። አቶ ዱላ እንግዲህ አሁን ካነሱት አይቀር ወደዛው ልለፍና ሰሞኑን አስፈሪ ወሬዎች እየተሰሙ ነው። ከሰማይ ጋር በተያያዘ ከደመናው ጋር በተያያዘ በአፍሪቃ ስፋት ባለው አካባቢዎች ምዕራብ አፍሪካን ጨምሮ፣ በተለይ ደግሞ የምስራቅ አፍሪቃ እና የአረቢያ ልሳነ ምድር ደቡብ አካባቢዎች በከበደ ድርቅ እየተመቱ መሆናቸው እየተነገረ ነው። ምንድን ነው እናንተ እያያችሁ ያላችሁት? ምን ይናገራል ሰማዩ? ምንድን ነው ምትጠብቁት? አንደኛ የደመና ምንጭ የሚሆነው በኋላ የሚፈጠር እና በመሬት ላይ የሚፈጠር ከፍተኛ የአየር ግፊት የአየር ክምችት አለ ማለት ነው። የአየር ክምችት ሲያንስና ሲበዛ የሚፈጠሩ የአየር ግፊቶች አሉ። አየር ግፊቱ በጣም በጠነከረበት ቦታ ላይ ደረቃማ ይሆናል ማለት ነው። አቶ ዱላስቲ እነዚህን ሁኔታዎች ወደ ኢትዮጵያ ጉዳይን መንዝራቸውና ለኢትዮጵያ ሰው ትርጉም በሚሰጡት ሁኔታ እንናገርና ምንድን ነው የሚፈጥሩት ሁኔታ? ጫናቸው ምንድን ነው? በመጪዎቹ ወራት ምንድን ነው የምትጠብቁት? ምንድን ነው የምትተነብዩት? የእርጥበት ምንጩ ሲመጡ ከህንድ ውቅያኖስ ከሆነ ጥሩ ነው ማለት ነው። አሁን ወደዚህ እየመጣ ነው ማለት ነው። ያ ነገር እየተፈጠረ ነው ማለት ነው። እንግዲህ የኢትዮጵያ ሜቴሮሎጂ ኤጀንሲ በኢትዮጵያ የአደጋ መከላከልና ዝግጁነት እንቅስቃሴዎች ውስጥ ትልቅ ቦታ ያለው ነው። ትልቅ አስተዋጽኦ እያበረከተ ነው ያለው። ምን መከራችሁት መንግስትን? አሁን እንደምታወቀው በከፍተኛ ደረጃ በክቡር ሚኒስትር አቶ ደመቀ የምመራ አለ። እዛ ውስጥ አባል ነን እኛ። እዛን ሰበሰባለን ከነሱ ጋር ያለውን ነገር የወይዘሩ ሁኔታ የሚያመጣውን ተጽዕኖ ሚኒስትሮች ባሉበት ይገመገማል። ስለዚህ መንግስት በዛ ከበስተ አስፈላጊውን እርምጃ የወሰደ ነው ማለት ነው። ገበሬው ምን ይጠብቅ ደረቅ ሰማይ ይጠብቅ ወይስ ደመና ይጠብቅ? በሚቀጥሉት ቀናት እንግዲህ ደመናው እየመጣ ነው። አሁን በአሁኑ ጊዜ ትንሽ የተሻሻለ እየመጣ ነው ማለት ነው። ስለዚህ የዝናብ ሁኔታ ይፈጠራል ብለን ነው የምንጠብቀው። ስለዚህ ያው ከእርጥበቱ እየጨመረ የሚመጣ ነው ማለት ነው። እንግዲህ እነዚህ ሁኔታዎች ወደፊትም፣ አነጋጋሪ፣ አሳሳቢ እየሆኑ እየሄዱ እንደሚመጡ ነው የሚታሰበው። ምክንያቱም ዓለም አቀፍ ተቋማትም በጣም ብዙ ማስጠንቀቂያዎችን እያወጡ ነው ያሉት። የተባበሩት መንግስታት ድርጅትም የሰብአዊ አቅ ምክር ቦቶች መርሃ ግብርም እንደዚሁ ብዙ ማሳሰቢያዎችን ነው እያወጣ ያለው። በተለይ በምግብ ምርት በኩል ብዙ ችግር እንደሚያጋጥም አፍሪካ ውስጥ ወደ ሀያ ሚሊዮን ሰው ለከበደ ረሀብ እንደሚጋለጥ አፍሪካና በደቡብ የአረቢያ ልሳነ ምድር አካባቢ እየተናገረ ነው ያለው እና በየጊዜው እየተከታተልን ወደ እርሶን ቢሮ እየተመላለስን ሁኔታዎችን ማጥናታችን አይቀርም። በዚህ ሁኔታ ላይ ሰውም መውሰድ የሚገባቸውን እርምጃዎች በወቅቱ መውሰድ እንዲችል ማለት ነው። እግዜር ስጥልኝ። ለጊዜው እኔ አመሰግናለሁ። በጣም አመሰግናለሁ። በነገራችን ላይ ክቡራትና ክቡራን አድማጮች የዓለም ቀን ጉዳይ ከተነሳ አይቀር ነገ የዓለም ቲቢ ቀን ነው። የዓለም የጤና ድርጅት ዛሬ ባወጣው መግለጫ የቲቢ ሕሙማንን ማሸማቀቅና ማግለል ሙሉ በሙሉ ካልተወገደ ቲቢን ማጥፋት አይቻልም ሲል አሳስበዋል። በ2007 ዓ.ም ውስጥ በኢትዮጵያ አቆጣጠር ማለት ነው ወደ 10 ሚሊዮን ተኩል ሰው በቲቢ ታሟል። በዚያው ዓመት ውስጥ ወደ 2 ሚሊየን ሰው በቲቢ ምክንያት ሞተዋል። ነገ ዘርዘር ያለ መረጃ ከባለሙያ ትንታኔ ጋር ይዤ እመለሳለሁ። ጤና ይስጥልኝ።